የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት ዛሬም በተቃዋሚ ፓርቲ አመራር አባላት በነ አቶ ሀብታሙ አያሌው እንዲሁም በጦማሪያኑ በነ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ውሳኔ አልሰጠም። ለዚህ በምክንያትነት የቀረበው በችሎቱ የአዳዲስ ዳኞች መሰየም ነው። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የተከሳሾች ጠበቃ ውሳኔው በመዘገየቱ ተከሳሾች ላይ ጉዳት ደርሷል ይላሉ። መለስካቸው አመሃ የፍርድ ቤቱን ውሎ ተከታትሎ የሚከተለውን ዘግበዋል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ጠዋት እንደተሰየመ አስቀድሞ እንዲቀርቡ ከጠራቸው ባለጉዳዮች መካከል እነ አቶ ሀብታሙ አያሌውና እነ ሶሊያና ሽመልስን ነው። በእነ ሀብታሙ አያሌው መዝገብ የቀድሞ አንድነት አመራር አባል አቶ ዳኔ ዳንኤል የአረናው ያረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋሳ አሰፋ እንዲሁም አቶ አብርሃም ሰለሞን ቀርበው ነበረ። አቶ ሀብታሙ አያሌው ለምን እንዳልቀረቡ ፍርድ ቤቱ ጠይቋል። የተከሳሽ ጠበቃ አቶ አምሃ መኮንን የአቶ ሀብታሙ አያሌውን በጠና ታሞ በአልጋ ላይ እንደሚገኙና ለዚህም ማስረጃው ከመዝገቡ ጋር ተያይዞ እንደሚገኝ አስረድተዋል። አቃቢ ሕግ በበኩሉ ይህን በመቃወም ተጠሪው እንዲቀርቡ እንዲታዘዝ ፍርድ ቤቱን ጠይቋል። ፍርድ ቤቱ ጉዳዩን መርምሮ እንዳልጨረሰ ሰፊ መዝገብ እንደሆነና ጊዜ እንደሚጠይቅ ዳኞቹም ለጉዳዩ አዲስ መሆናቸውን ጠቅሶ ተለዋጭ ቀጠሮ ለህዳር 6 ቀን 2009 ዓ ም በመስጠት አቶ ሀብታሙ አያሌው በእለቱ እንዲገኙ አዟል። በኢንተርኔት አምደኞቹ ማለትም በጦማርያኑ በነሶሊያና ሽመልስ መዝገብም በሌለችበት ክስ ከተመሠረተባት ከሶሊያና ሽመልስ በስተቀር በፈቃዱ ኃይሉ፣ ናትናይል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ቀርበዋል። ፍርድ ቤቱ በዚህ መዝገብ ላይ ውሳኔ እንዳልሰጠ አስታውቋል። ምክንያቱም መዝገቡ ተመርምሮ እንዳላለቀና ዳኞቹም ለጉዳዩ አዲስ መሆናቸውን ጠቅሶ ለህዳር 6 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቷል። የአብዛኞቹን መልስ ሰጪዎች ጠበቃ አቶ አምሀ መኮንንን አስተያየታቸውን ጠይቄያቸው ነበረ። በእንዲህ አይነት ሁኔታና በተለያዩ ምክንያቶች ለውሳኔ እየተባለ ሲቀጠር ሁለቱም መዝገቦች ማለት ይቻላል በትንሹ ከአስር ጊዜ በላይ ነው የሆነው። እና በዚህ ሂደት እንግዲህ በእርግጥ ሁሉም ተከሳሾች ከእስር ውጭ ነው ያሉት፣ ከማረሚያ ቤት ወይም ከቀጠሮ እስር ቤት ውጭ ነው ያሉት። ግን በሌላ በኩል ደግሞ በዚህ ይግባኝ ምክንያት የተለያዩ ነፃነቶቻቸው ተገድበው ነው ያሉት። በነሰብዊና ሽመልስ ተጠሪዎች በሙሉ ፓስፖርቶቻቸው ፌዴራል ፖሊስ እጅ ነው ያለው ይግባኝ ስለቀረበባቸው ተብሎ በዚህ ምክንያት አልተሰጣቸውም። ስለዚህ መንቀሳቀስ እየቻሉ አይደለም። የትምህርትም የሌላም ሌላም እድል እያገኙ ያ እየተጨናገፈ ነው። በእነ ሀብታሙ አያሌው ጉዳይ ደግሞ ያው እንደሚታወቀው ሀብታሙ አያሌው ራሱ በከፍተኛ የጤና ችግር ላይ ነው ያለው። ስለዚህ የዚህን መዝገቦች ውሳኔ ሁሉም በጉጉት ሲጠብቁ ነበረ። እንግዲህ አልሆነም። አሁንም እንደገና ለህዳር ስድስት ተቀጥሯል ሁለቱም መዝገብ። ህገ መንግስታዊ ከሆነው አፋጣኝ ፍትህ ከማግኘት መብት ጋርም ይህ አሰራር የተቃረነ መሆኑንም አብራርተዋል። በትክክል በህገ መንግስቱ ላይ የተከሰሱ ሰዎች የተፋጠነ ፍትህ የማግኘት መብት አላቸው። ተከሳሾች የተፋጠነ ፍትህ እንዲያገኙ ተከሳሾች ራሳቸው ተከራካሪ የሚሆነው የአቃቤ ህግ ተቋምም አስተዋጽኦ ያደርጋል። ከማንም በላይ ግን ይህን መብት በማረጋገጥ ይህን መብት ተግባራዊ በማድረግ በኩል ከፍርድ ቤት ትልቅ ከፍተኛው ድርሻ ይጠበቃል። በተለይ የፍርድ ቤቱ አስተዳደር ተገቢውን የአስተዳደር ስራ በመስራት ዳኞች ያለ ምክንያት የማይቀያየሩበት የሚቀያየሩም ቢሆን እንኳን ቢያንስ በእጃቸው ያሉ ጉዳዮችን እየጨረሱ እንዲሄዱ በማድረግ እና ሌሎች ሌሎች፣ እንግዲህ ይሄ እኛ አስተያየት ከመስጠት በስተቀር በፍርድ ቤቱ አስተዳደር ውስጥ አልካ ለመግባት አንችልም። ግን ተገቢውን የአስተዳደር ስራ ተሰርቶ ይሄ መብት መከበር መቻል አለበት። እነዚህ ሁለት ጉዳዮች የተፋጠነ ፍትህ ማግኘት መብት እየተከበረ እንዳልሆነ ፍርድ ቤቱም እያስከበረው እንዳልሆነ በቂ ማሳያ ናቸው የሚል እምነት አለኝ። በሁለቱም መዝገቦች አቃቢ ሕግ በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ከጥቂት ዓመታት በፊት በአስሩም ተከሳሾች ላይ የሽብር ወንጀል ፈጽመዋል የሚል ክስ መስርቶባቸው የነበረ ቢሆንም ፍርድ ቤቱ በነጻ አሰናብቷቸው ነበረ። ይሁንና አቃቢ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ጉዳዩ ሲመረመር መቆየቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ